The voice of a man ባህር ዳር ከተማ ውስጥ በአንድ ላይ የነበሩ የዩኒቨርሲቲ ምሁራን፣ የመንግስትና የግል ጋዜጠኞች እንዲሁም ሌሎችም ባለሙያዎች ያሉባቸው 19 ሰዎች ከትናንት በስቲያ ቅዳሜ መጋቢት 15 2010 ዓ.ም ምሽት ላይ መታሰራቸው ታውቋል። ግለሰቦቹ የአማራ ሕዝብ እየተፈጸመበት ነው ስላሉት የመብቶች መጣስ ለመሟገትና በኢኮኖሚ ተጠቃሚነት መረሳቱንም ለመታገል ተወካይ አካል ያስፈልገዋል በሚል ሕጋዊ የፖለቲካ ፓርቲ ለማቋቋም ብሔራ ብሔራዊ ምርጫ ቦርድ የጠየቃቸውን መስፈርቶች ለማሟላት በመንቀሳቀስ ላይ እንደነበሩም የአሜሪካ ድምፅ ያነጋገራቸው እማኞች ገልጸዋል። በዕለቱም ስለሚያስፈልጓቸው ጉዳዮች ተወያይተው ከጨረሱ በኋላ እራት ላይ ሳሉ መታሰራቸውን ነው የገለጹት። የዚህንም ዘገባ ዝርዝር ሲሆን ግርማ ይዛለች። ይህንን በተመለከተ ማምሻውን መረጃ እንዲሰጡን ወደ ተለያዩ ሰዎች የስልክ ሙከራ አድርጌ ነበር። አንድ ወጣት አገኘው። ወጣቱ እንደሚለው ስንንቀሳቀስ የነበረው በግልጽ እንደዚሁም ደግሞ በአደባባይ በህጋዊ መንገድ እንደሆነ ገልጾ በተጨማሪም ደግሞ በጣና ላይ በጣም አስጊ በነበረው የእምቦጭ አረም ላይ እንደዚሁ በግልጽ የተንቀሳቀስን ማህበራዊ ኃላፊነታችን ስንወጣ የነበርን በሀገር ውስጥ በሚገኘው ህጋዊና ሰላማዊ ትግል መንፈስ የተነሳንበትን ዓላማ ለማስፈጸም ስንንቀሳቀስ ነበር። ይህንን ደግሞ በድብቅ ሳይሆን በግልጽ ስናከናውነው የነበረው ነው ብሎኛል። ከእኔ ከአብሮ የሚንቀሳቀሱ የነበሩ ልጆች ናቸው ማለት አብረን ቆይተናል። ይህን እንቅስቃሴ ስናደረግ አማራ የሚወክል ድርጅት የለም። አማራ እየተገፋ ለአማራ የሚቆረቆር ድርጅት የለም። ስለዚህ ስርዓቱ ደግሞ የዘረኝነት ጽንፉ በጣም ጫወታ ሲወጣ እና አማራ የሚያገል ስርዓት ስለሆነ ለዚህ ህዝብ እንታገል የሚል አይነት አቋሚ ዘን ቆይተናል። መንቀሳቀስ ከጀመር ምርጫ ቦርድ ጠይቀን ደብዳቤ የሚሰጡን አይ ደብዳቤ ሳይሆን የፎርም ወረቀት ነው የሚሰጣችሁ። ለበቃ ይህቺን ፎርም ይዛችሁ መስራች አባላት ፊርማ ማስፈረሚያ ቅጽ አመስዳችሁ የመስራች አባላት ሰባት መቶ ሀምሳ ሰው ፊርማ፣ ደምብ እና ፕሮግራም አዘጋጅታችሁ አየ ጠቅላላ ጉዳያችሁን ልታሳውቁን ብለውን በዛ መንገድ የተንቀሳቀስ ነበር። ደንብ አዘጋጅተናል፣ ፕሮግራም አዘጋጅተናል እና በዛ መንገድ ነበር የተንቀሳቀስ ነው የነበረው። ጉባኤ ልናደርግ ጥቂት ቀናቶች ናቸው የቀሩ እና ከጉባኤው በፊት ግን ጠቅላላ ስለሆነ የሄድንባቸው መንገዶች ምን ይመስላሉ የሚለውን ነገር ለማየት እና ጉባኤውን ላይ የሚያክል ሰው ይገኝ እናድርገው የሚለውን ነገር እንደዚህ የሚመሳሰሉ ነገሮችን ለመወሰን ነው። ባህር ዳር ላይ ከአራቱም አካባቢ ላይ ከወሎም ከጎንደርም ከጎጃም ከሸዋም አካባቢ ህዙ ሰዎች ከአዲስ አበባ ጀምሮ የሄዱ ሰዎች የሚያደርጉት አነስተኛ ከጉባኤ በፊት ያለ ሚቲንግ ነበረ እና ያንን ሚቲንግ ቀን ላይ አድርገው ማታ ጣና ዳር አካባቢ ላይ እራት የሚመገቡበት ሰዓት ነው እንደ ታሰሩ የሰማሁት። በወቅቱ ስልክ ሲደውል አይሰራም ነበር። በነጋታውም ስልኩ ክፍት ነበር ግን አይነሳም። የሁለት ጓደኞችን ስልክ ሞክሬ ነበር፣ ስሳይ እና ጋሻው አይነሳም እና በኋላ ላይ እንደታሰሩ ነው የሰማነው። በአሁኑ ሰዓት በባህር ዳር ከተማ በእስር ላይ ይገኛሉ የተባሉት አስራ ዘጠኝ ሰዎች ናቸው። ለመሆኑ ከነዚህ መካከል እነማን ይገኙበታል ስል ለዚህ ወጣት ጥያቄ አቅርቤለት ነበር። ከአራቱ አቅጣጫ የሄዱ ሰዎች ናቸው ያሉት። ብዙዎቹ የዩኒቨርሲቲ አስተማሪዎች ናቸው እንዳሳቸው፣ እነተመስገን ተሰማ፣ መነበለጠ ሞላ፣ ሲሳይ ልታሰባለ ኢንጂነሪንግ ግራጁዌት ነው ሲቪል ኢንጂነር ነው። በለጠ ካሳ የሚባል የድሮ የቀለም ቀን ጋዜጣ አዘጋጅ ነበረ። ጋሻው መርሻ ሶሻል ሚዲያም ላይ የሚታወቅ ሰው ነው። ዳንኤል አበባው እንደዚሁ የእምቦጭ አረም በማስተባበር እንዳይ ምናምን ሲሳይ የነበረ ሰው ነው ካሶ ሀይሉ የሚባል ልጅ አለ እንጅባራ ዩኒቨርሲቲ አስተማሪ ነው ባህርዳር ዩኒቨርሲቲ የሚያስተምሩ ፕሮፌሰሮች አሉ እና ከሁሉም የጎንደርም አካባቢ ላይ የነበሩ ሰዎች አሉእና እና ከሁሉም አካባቢ ተወጣጣ ስብስብ የነበረበት ነው በጠቅላላው የእነዚህ ሰዎች የመሰባሰብ አላማ አንድ ነገር ነው እሱም የአማራ ጉዳይ ወኪል ያስፈልገዋል የሚል ይላል ወጣት አላማችን የአማራው ክልል የመጡጠቱ ዛሬ አይደለም ሀያ ምናምን ዓመት አማራው ጠላት ተደርጎ ተስሎ እንደ ጭራቅ ጠላት ተደርጎ ተስሎ ከኢኮኖሚውም ከፖለቲካውም ከምኑም እንዲገለል ተደርጓል። እንግዲህ ሲሆናችን ስለነበርሽ ነገሮች ምናልባት የማየት ዕድሉ አጋጠመሽ እና ወደ አማራ ክልል ወደ ገጠር አካባቢዎች ላይ ምናምን ኬ በሶሻል ሚዲያም ላይ የምታያቸው ነገሮች አሉ ኢኮኖሚ ካሊ ምን ያህል የላሸቀ ማህበረሰብ እንደሆነ ያለው ብሆን ተብሎ ከኢኮኖሚክ ሲስተም እንዲወጣ የተደረገ ማህበረሰብ ነው ያለው። ትምህርት ቤቶች ተብሎ ዛፍ ስር ዛፍ ጥላ ስር እየተማረ ያለ ማህበረሰብ ነው። ትምህርትን ቀድሞ የጀመረ ማህበረሰብ አሁንም ዛፍ ጥላት ስር እንዲማር እየተደረገ ነው። ሁለት ሶስት ክላስ ጎን ለጎን ምንም አይነት መለያ በሌለበት ሁኔታ እንዲማር እየተደረገ ያለ ማህበረሰብ ነው። የጤና ስርጭቱ በጣም የሚዘገንን ነው። የጤና ተቋማቶች እንኳን የተሟላ ፋሲሊቲ እንኳን የላቸውም። የመብራት ጉዳይ ግብት፣ የተለያየ ጉዳይ ኢቨን አሁን ግድያዎች፣ ምኖቹ እየተፈጸሙ ነው። እዚህ ህዝብ ላይ በጣም ከፍተኛ የሆነ እንግልት፣ እስርና ግድያ እየተፈጸመ ነው ያለው። ማረሚያ ቤቶችን የሄደሽ ብታይ የአማራ ወጣት ነው የሞላው። በተለይ ከጎንደር አካባቢ እና ከጎጃም አካል ይመጣ። ስለዚህ ለዚህ ህዝብ እንደዚህ ሁሉ እየሆነ ግን የሚጮ ይህን ህዝብ ሰላማዊ በሆነ መንገድ የዚህን ህዝብ መብት የሚጠይቅ የለም። የመንገድ ስርጭቶቹን እንኳን ብና የመንገድ ስርጭት በጣም ነው የሚያስፈሩት በአማራ ክልል ያሉ መንገዶች ወቁ ከሜን ሮዶች ውጭ ከተማን ከከተማ የሚያገረኝ ትልልቅ ከተሞች እንኳን ያሉበት ቦታ ላይ ምንም አይነት የመንገድ ስርጭት ነው እና ኢኮኖሚካሊ ሆን ተብሎ ተገልሏል። በጤና ስርጭት በጣም ሞት የተዳከመ እንዲሆንና ብዙዎች በቀላል በሽታ እንዲሞቱ፣ ብዙ እናቶች በቀላል በሽታ እንዲሞቱ ተደርገዋል እየተደረገም ነው እና ይሄ ነገር መስተካከል አለበት። ይህን ነገር ለማስተካከል ደግሞ ፖለቲካ ትክል ያስፈልጋል አማራት መታገል አለብን የሚል አቋም ይዘን ነው ለመጠየቅ ተዘጋጅተን የነበረው። ከታሰሩት ሰዎች መካከል የባህር ዳር ዩኒቨርሲቲ መምህርና የጣና ደህንነትና የአካባቢ ጥበቃ ማህበር ፕሬዚዳንት የሆኑት ዶክተር ደሳለኝ ጫኔ እንደሚገኙበት ይህ ወጣት ገልጾልናል። እስረኞቹ በአሁኑ ወቅትም በባህር ዳር ከተማ ዘጠነኛ እየተባለ በሚጠራ ፖሊስ ጣቢያ ውስጥ እንደሚገኙም ነግሮናል። ሌላው ወጣት ከታሰሩት ግለሰቦች ውስጥ አብዛኞቹን እንደሚያውቃቸው ገልጾ የአስቸኳይ ጊዜ አዋጁን በሚጥስ መልኩ የፈጸሙት ነገር የለም ይላል ምናልባት ተነሱበት አላማ ትኩረት ውስጥ ከቷቸው ካልሆነ በስተቀር ብሎናል። ከአማራ አቀፍ እንቅስቃሴ አንጻር ያላቸው አላማ በሌሎች ወገኖች ላይ ወደድ ይችላል። በተለይ አማራ አቀፍ እንቅስቃሴ የሚያደርጉ አካላት ከመአሀድ ጀምሮ በፖለቲካ አካሄድ ከመአሀድ ጀምሮ ያው ያለውን ነገር እና ቃለን በታሪክ እኛ ባንኖርም በወቅቱ የአማራ አቀፍ እንቅስቃሴዎች በልዩ ትኩረት ውስጥ እንደሚሆኑ እናውቃለን እና ከዛ ጋር የተያያዘ እንደሚሆን ምናልባትም የአስቸኳይ ጊዜ አዋጁን ከመጣ እስከምን ሳይሆን በእኔ መረዳት ይህንን እንቅስቃሴያቸውን አስቀድሞ የመገደብ ነገርም እንደሆነ ነው። እንግዲህ በእኔ መረዳት የምንረዳው ሰላማቸው ፍጹም ሰላማዊ ትግል እንደሆነ በጣም እርግጠኛ ነኝ። ደግሞ ፍጹም ሰላማዊ ናቸው። የዩኒቨርስቲ መምህራን ናቸው፣ ጠበቃዎች አሉ፣ የቤተሰብ ኃላፊዎች ናቸው። ግን የዘርፋቸው በመንግስት መስሪያ ቤቶች የሚሰሩም አሉ። ምንም ይህ ዩኒቨርሲቲዎች የመንግስት መስሪያ ቤት ናቸው እና ህጋዊ የሆኑ የልማት የበጎ አድራጎት ማህበራትም ይኖራሉ። ለምሳሌ ዶክተርም በሳሌ ጨረንቦጭ ማህበርን በህጋዊነት የሚመራ ኃላፊነት ያለው ሰው ነው። ሌሎችም እንደዚሁና ምንም የተለየ ሰላማዊ ያልሆነ እንቅስቃሴ ውስጥ የሚገቡ አሉ ብዬ አላምንም እስከ ማውቃቸው ድረስ። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪው አቶ ፍሳሐ ተክሌ በባህር ዳር ከተማ የታሰሩት አስራ ዘጠኝ ሰዎች ጉዳይ የኢትዮጵያ መንግስት ለዲሞክራሲና ለሰብአዊ መብት ጥያቄዎች ትንሽ እንኳን ክፍት ሜዳ እንደሌለው ማሳያ ነው ብለውታል።

በሚያጠብ መልኩ በጣም ጥላንጭል እንዳያስገባ በሚያደርግ መልኩ የሚዘጋ ሕግ እንደሆነ ነው የሚያሳየው። ቀና እንግዲህ ለማቋቋም ያሰቡ ሰዎች ናቸው እንደዚህ አይነት ነገር ግን አቀጠን ያጋጠማቸው የእስረኞቹን ጉዳይ በተመለከተ የአማራ ክልልን ምላሽ ለማግኘት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ንጉሱ ጥላሁን የእጅ ስልክ ላይ በተደጋጋሚ ሙከራ አድርገን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን ይዘን ለመመለስ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ